በስድስተኛው ሀገራዊ ምርጫ በመራጭነትና በተመራጭነት የሚሳተፉ ሴቶች ምርጫው ዲሞክራሲያዊ ተአማኒ፣ እና ሰላማዊ እንዲሆን ሚናቸውን እንዲወጡ ተጠየቀ። በምርጫው የሚሳተፉ የተለያዩ ፓርቲዎች ሴት ተመራጮች በተመራጭነት የመሳተፍ እድል ማግኘታቸውን ገልጠው ኃላፊነታቸውን እንደሚወጡ አመልክተዋል። በሐዋሳ ከተማ ለሴቶቹ ተመራጮች የሴቶችን ፖለቲካዊ አመራርና በምርጫ ሂደት በሚያጋጥሙ ግጭቶች አፈታት ስልትና በተሳትፏቸው ላይ የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር በሐዋሳ ከተማ ስልጠና ሰጥተዋል። የሐዋሳው ዘጋቢያችን ዩናታን ዘብዲዮስ ተከታትሎታል። የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ የጸገነት መንግስቱ የኢትዮጵያን ሰላም የማይፈልጉ ምርጫን በመጠቀም በዜጎች መካከል መጠራጠርና አለመተማመን እንዲፈጠር በማድረግ አላማቸውን ለማሳካት ከውስጥም ከውጭም የተንቀሳቀሱ መሆናቸውን ተናግሯል። በመሆኑም በመራጭነትና በተመራጭነት በምርጫው የሚሳተፉ ሴቶች ምርጫው ዴሞክራሲያዊ ታዕማና ሰላማዊ እንዲሆን ሚናቸው እንዲወጡም ጠይቀዋል። ሀገር እንዳትረጋጋ ልማቷ እንዳትፋጠን የምንፈልገው ዴሞክራሲ ተለማምደን ወደ አደገ ዴሞክራሲ እንዳንሸጋገር ሌት ተቀን የሚሰሩ አካሎች ለዚህ ደመሮች ሁኔታቸው ምንድን ነው? ቀድሞ የነበረንን አብሮነታችንን በማፍረስ እርስ በርሳችን በጥርጣሬ እንድንተያይ ወደ ተሻለ አንድነት መጥተን ሀገራችንን ወደ ተሻለ ምዕራፍ እንዳናሻገር በርካታ ሴራዎች ይዘው የሚሰሩ አካላቶች አሉ። እናንተም እኔም ሁላችን የምናውቃቸው ኃይሎች አሉ። ከዛም ባለፈ ግን ከምንም በላይ ሀገራችን ወደ ተሻለ ምዕራፍ እንዳትሸጋገር የሚሰሩ የውጭ ኃይሎች አሉ ለነዚህ ኃይሎች ተላላኪ ሆነው የሚሰሩ አካላቶች ናቸው። ትልቁ መሳሪያ አድርገው እየተንቀሳቀሱ ያሉት ምርጫ እንዳይሰፋ እኔ እጩ ሆነን የቀረብን ሴቶች ይሄ ሁላችንም የምናውቀው ይመስለኛል። ስለዚህ ሚናችን በደንብ ልንወጣ ይገባል። እኛ የተረጋጋች ሀገር ነው የምንፈልገው። ሴቶች እኛ ሰላማዊ ኢትዮጵያን ነው የምንፈልገው። የለማቸው የበለጸገች ሀገርን ነው የምንፈልገው የብጥብጥ የትርምስ፣ የማይተማመኑ ህዝቦች ያለባት ሀገር አይደለም የምንፈልገው። ስለዚህ ይሄ ልንል ይገባል፣ ትግል ልናደርግ ይገባል። ትግላችን ደግሞ በስልት የተሞላ መሆን መቻል አለብን። ከምንም በላይ ሴቶች በነቂሶ ወጥተው ሰላማዊ የሆነ መንገድ ምርጫ የሚመርጡበት ሁኔታ እንዲፈጠር ልንሰራ ይገባል። ከሌላ ጊዜ በተሻለ ሁኔታ በምርጫው የመሳተፍ እድል ማግኘታቸውን ተናገሩት። በደቡብ ክልል ጋሞ ዞን የገረሴ ቦንካ ምርጫ ክልል የኢዜማ እጩ ተወዳዳሪ ወይዘሮ ከብቡሽ ካንኮ ሴቶች ብዙ እንደሚጠበቅባቸው ተናግረው አሁንም ግን ጾታዊ መሰረት ያደረገ ተጽዕኖዎች መኖራቸውን ጠቅሰዋል። እኛም ያው እድሉ ተሰጥቶን የተለያየ ፓርቲ ወክለን እንድንቀርብ እድሉ ተሰጥቶናል። የራሳችንን ሀሳብ በነጻነት እንድንገልጽ አድርጎናል። ተጽዕኖ የሚባለው ለምሳሌ እንደ የአካባቢያችን ስናይ ብዙ ተጽዕኖዎች ይኖራሉ። ሞራሊ ቦታው ላይ አሁን እንደ አመራር የተቀመጡ አካላት ወጥተን እንድንናገር አይፈልጉም። ዲሞራላይዝ የማድረግ ነገሩ አለ። ለኢትዮጵያ እነሱ ብቻ እንደሚያስፈልጉ አይነት አድርጎ ማሰቡ አለ። ከዛ ደግሞ እንዲህ አይነት ነገር ውስጥ ገብታለች ና ብሎ በልዩነት መከታተሉ አለ። ይሄ ተጽዕኖ ነው። ሴቶች በምርጫ ጊዜ ግጭት እንዳይፈጠርና ሰላማዊ እንዲሆን መራጭም ሆነ ተመራጭ ሴቶች ከሌላው ጊዜ ባለፈ ግባችን አድርገን መሰረ ለብን ያሉት በኦሮሚያ ክልል ምዕራብ አርሲ ዞን የብልጽግና ፓርቲ እጩ ተወዳዳሪ ወይዘሮ አዲስ አካወርቅ ናቸው። የኛ የሴቶች ሮል በጣም ትልቅ ነው። ለምን ቢባል እዚህ ሀገር ውስጥ ከ50 ፐርሰንት በላይኛ ሴቶች ነን። ሴቶች ደግሞ በመመረጥና በመምረጥ ትልቅ ሚና መጫወት አለባቸው። ከኛ እንግዲህ የሚጠበቀው ብለን እኔም እንደ ራሴ ስልጠናውም እየተሰጠን እንዳለው አንደኛ ራሳችን ትልቅ ስራ መስራት አለብን። በአካባቢያችን ላይ ያሉትን ሴቶች ማስገንዘብ አለብን። በመቀጠል ደግሞ ሴቶች ራሳቸው ይሄ ምርጫ በሰላም እንዲካሄድ ትልቁን ነገር መያዝ ያለበት ሰላም ነው። በአዲስ አበባ የካ ክፍለ ከተማ ለክልል ምክር ቤት የሚወዳደሩት የ የያፓ እጩ ተወዳዳሪም ዶክተር ሲሳይ ሀብታም በበኩላቸው ሴቶች በምርጫ ውስጥ ያላቸውን ተሳትፎ ካለፉት ምርጫዎች ጋር በማነጣጠር ተናግሯል። የሴቶች ተሳትፎ ከዚህ በፊት እምብዛም ነበር ብሏል። ሴቶች ሚናቸውን መወጣት አለባቸው ያሉት ዶክተር ሲሳይ ዘደውንም ተናግሯል። ሴቶች ለሰላም በጣም ትልቅ ሚና ነው ያላቸው። ሚናቸው እንዳለ ሆኖ፣ በሰላም እጦት ደግሞ አንደኛ ደረጃ ተጎጂዎች ናቸው ሴቶች። ሴት ናት ናት እንደምናውቀው ልጄ በወጣትነት ወይ በአክቲቪቲው ተሳትፎ ሌላ ፓርቲ ሄዶ በሚፈጠረው ግጭት በሚደርስ ጉዳት አንደኛ ደረጃ በሀዘን የምትጎዳ እናት ነች። ባሏም እንደዛ በባሏ ላይ በሚደርሰው ቢታሰር፣ ቢንገላታ፣ ካገር ቢጠፋ እና በጣም ጉዳቱ ከባድ ነው ለእናት። እናት ካላቸውም እናትነት የሚፈጥረው ተጽዕኖ ከባድ ነው ለእናት ያላቸው ሚና ደግሞ ለሰላም ያላቸው ሚና ካየን ይችላሉ መጫወት ይችላሉ። ቤት ውስጥ ልጆቻቸውን በመምከር ባሎቻቸውንም ደግሞ ሰከን ብለው ፖለቲካውን በሰላም መንገድ እንዳያስኬዱት በማድረግ በቻሉት አቅም ውረ ከእጃቸው ያልወጡ ወጣቶች ካሉ ማለት ነው። ከእጃቸው ከወጡ አሁንም ከባድ ነው። ለዛ የሚሆነው መንግስት፣ ኢንክሉሲቭ መሆን ነው። ሁሉንም ማቅረብ ነው። ለዚህ ሁሉ ግጭት፣ ለፍርሃት፣ ለሰላም እጦት ሚያመጣል ማግለል ሲኖር ነው። ማንም ሰው ባይገለል ደስ ይለኛል እኔ። በኢትዮጵያ ምርጫ የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር ለሴት እጩ በ በሐዋሳ ከተማ ስልጠና ሰጥቷቸዋል አላማውንም የፌዴሬሽኑ ፎረም የምስራቅ አፍሪካ መርሃ ግብሮች ዲሬክተር አቶ ማዕረጉ ሀብተማርያም ተናግሯል ይሄ ስልጠና ሶስት ዋና ዋና አላማዎችን የያዘ ነው አንደኛው የሴቶችን የአመራር አቅም ማሳደግ ሁለተኛው ሴቶችን በምርጫ ሂደት የሚያጋጥሙ ግጭቶችን የመፍታት አቅማቸውን ማሳደግ ና በአጠቃላይም ሴቶችን በዲሞክራሲያዊ ምርጫ የሚኖራቸውን ተሳትፎ በመምረጥም በመመረጥም የሚኖራቸውን ተሳትፎ ማጎልበት የሚያስችል ልምድ እንዲያገኙ ማድረግ ነው አቶ ተሳትፎ አሁንም ዝቅተኛ መሆኑን ገልጧል። በሁሉም ፓርቲዎች በተመሳሳይ ደረጃ እጮችን የማቅረብ ካልቸሩ ገና ነው። አሁን በ50 ፐርሰንት እናቀርባለን ብለው ማቅረብ የቻሉ የተወሰኑ ፓርቲዎች ናቸው። ልጆች፣ ሴቶች ተሳትፎን መጨመር ማሳደግ በጣም ክሪቲካል ነው። የህብረተሰቡ 50 ፐርሰንት እንደመሆናቸው መጠን የዛኑ ያክል ውክልና እንዲኖራቸው ለማድረግ ሁሉም አካላት መስራት ይኖርባቸው ተመሳሳይ መርሃ ግብሮች በአዲስ አበባና በድሬዳዋ ከተማ መካሄዳቸውን ገልጠው የሐዋሳው ሶስተኛው ዙር መሆኑና በሌሎችም ከተሞች እንደሚቀጥል ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም